ማይ ካድራ ከተማ ቁጥራቸው ከ600 እስከ አንድ ሺህ እንደሚደርስ የተነገሩ በጅምላ የተገደሉ የከተማይቱ ነዋሪዎችን እየዘከረች መሆኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። በትላንትና ዕለት የተካሄደውን የጸሎተ ፍትሐት ሥነ ሥርዓት ተከትሎም አስከሬናቸው ተሰባስቦ በስፍራው በሚገኝ የመቃብር ቦታን እንዲያርፍ መደረጉንና በከተማይቱ ለሚሰራ መታሰቢያ ሐውልት መሰረተ ድንጋይ መቀመጡን ጠቅሶ በስፍራው የሚገኙ ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል። በማይካድራ ከተማ ጥቅምት 30 2013 ዓመተ ምህረት በአንድ ሌሊት ከ600 በላይ ሲቪሎች ጭካኔ በተሞላበት ሁኔታ በጅምላ መገደላቸውን አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብት ኮሚሽን ባወጡት የመጀመሪያ ሪፖርታቸው መግለጣቸው ይታወቃል። የአገር መከላከያ ሰራዊት የአማራ ልዩ ኃይልና ምንሻ የማይካድራን የጸጥታ ችግር ቢቆጣጠሩም በማንነታቸው የተነሳ በግፍ በየሜዳው ተገደሉ የተባሉ ሲቪሎች አስክሬን በጅምላ ተገለው በተገኙበት አፈር ተመልሶባቸው መቆየቱን የከተማ ነዋሪዎች ተናግሯል። ሰሞኑን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ ስፍራው በላከቻቸው ከ120 በላይ ሊቃውንትና ካህናት አስክሬኖቻቸውን አስለቅመው በከተማው በሚገኘው አቡነ አረጋዊ ቤተ ክርስቲያን ቀብራቸዋለች። ጸሎተ ፍትሐትና ቡራ ከም ፈጽማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስፍራው ተገኝታ እነዚህ ዜጎች አስከሬን በክብር ማስቀበራቸውን ተከትሎ በስፍራው የተገኙ የከተማ ነዋሪዎች በአቡነ አረጋዊ ቤተክርስቲያን ቅጥር ግቢ ውስጥ በመገኘት ሀዘናቸውን ገልጸዋል። ቤተሰቦቻቸውም የተገደሉባቸውም በዚሁ አገኘን ባሉት እድል ፍትሐት ተደርጎላቸው እርማቸውን በማውጣት ላይ መሆናቸውን ነግሮኛል ባላቸው የተገደለባቸው ወይዘሮ አገር ሞገስ ከእነዚህ መካከል አንዱ ሲሆኑ ሀዘኑ ከውስጣቸው መውጣት አለመቻሉን ገልጸዋል። ተስፋ ጨልሞብኛል ጨልሞብኛል መሆኑን ከተቃፍ ተኛለሁ ግረብ ገብተኝ ያለ መሆኑንም አላውቀውም። የምኖርብኝ መስለኝ ልጃቸው የአባቷን መምጣት የተጠባበቀች መሆኗን የነገሩን ሌላ የከተማዋ ነዋሪ ለሞተባቸው ባላቸው ጸሎተ ፍትሀት ተደርጎ በመዘከሩ ቅለል ብላቸውም የውሎ አዳር ውል እንደጠፋባቸው ከመናገራቸው በሳግ የታጀበ ልቅሶ ይቀድማቸዋል። ልጄን ምን ላድርጋት፣ ምላሉ ማሰባቅተኛል ወንድም አለም ወንድም ጎነ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማዕከላዊ ጎንደር ሀይማኖት አባቶች መካከል አንዱ የሆኑት ቀሲስ አወቀ ትእዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማይካድራ ከተማ የተገኘችበትንም አላማ ተናግረዋል። በግፍ ለተጨፈጨፉ ወገኖቻችን ጸለፍታቶ ለማድረግ ከጎንደር የአብነት መምህራን የሀገር ስከት ተወካዮች ገዳማትና የአድባራት አለቃዎች እንዲሁም ካህናት፣ ዲያቆናት በመወከል እዚህ የምታዩት ሊቃውንት ለጸሎተ ፍታት አብረን ለመሳተፍ ሀዘናችንም ለመግለጽ ጠቅላላ ሰው ይሞታል። የአሁኑ አሟሟት ግን ግፍ የተጨመረበት ህጻናትን፣ ሴቶችም ወንዶችም ባላሰቡበት በሀገራቸው ማለት የተጨፈጨፉበት ስለሆነ ከሌላው ሀዘን ከሌላው ልቅሶ ከሌላው ሞት ለየት ያደርገዋል። ለዚህ ነው ለየት ስላደረገው ነው ሊቃውንቱ የበረሃ ያውቁትም አቅጣጫውም አያውቁትም። በጎንደር ከተማ የሚኖሩ እንዳልኳቸው ሊቃውንት በሙሉ ከዚህ ለጤናቸው ለህልውናቸው ሳይሰጉ ጸጥታውን ሳይበግራቸው ይኸው ለሁለት ቀን ተጉዘው በማይካራ ቅዱስ አሁን አረጋዊ ይኸው እንደምታዩት መዋሴቱ ስርአተ ቅዳሴው እየተደረሰ ይገኛል ማለት ነው። ፍትሀትን ካደረጉ ነው መጣችሁ? አዎ ትልቁ መሰረቱ ፍትሀት ነው። የአርባ ቀን መታሰቢያቸው እኛ ከሞቱ ጀምረን መንሳተ ሙታን ነው ይማር እያለ ጎንደር አርባታ አድባራ ሲፈታ ነው የቆየ ግን ከተጨፈጨፉበት አጽማቸው ካለበት ከተቻለ በየበረሃው ያለው አጽም ለመሰብሰብ ካልተቻለ ደግሞ በአጤ ቤተክርስቲያን ዙሪያ የተቀበሉትም የአርባ ቀን መታሰቢያ አድርጎ ለመሄድ መሰረቱ ይህ ነው። ሌላው ያለውን ህዝብ እንዲጽናና እንዳይደናገጥ ያለው ተረጋግቶ እግዚአብሔርን ያመጣው መዓት በጸሎት ለመመለስ በአንድነቱንን ሀገራችንን ደንበራችንን ለመጠበቅ ከዚያ በታች ከሰራዊታችን ከልዩ ኃይላችን ከመኖሾቻችን በመሆን እቺ ሀገር ወደ ሀገርነቷ እንድትቀጥል ሰው በሀገሩ ሰላም ተኝቶ እንዲነሳ በሰላም ሰርቶ እንዲገባ በጸሎትም ለመጠየቅ ከስስ አወቀ ትእዛዙ ጸሎት ተፌታ ተደረገላቸው። ከስድስት መቶ እስከ አንድ ሺህ ለሚደርሱ በግፍ ተገደሉ ላሏቸው ንጹሐን መሆኑንም ተናግሯል። ሰረቋ ነው የተጀመረ ጸሎቱ ከሰረቋ ዳንሻ፣ ከዳንሻ ሁመራ ማርያም ያው ጸሎት ተፈታት አድርገናል አሁን ዛሬ የመጨረሻችን ጸሎት ተፈታት ነው ማለት ነው። እኛ አሁን ከዛሬ አርባ ቀን በፊት የሞቱት ነው እየፈታነ ያለ። በስፍራው የተገኙ የሃይማኖት አባቶች የከተማው ነዋሪዎች ከገቡበት መራራ ሀዘን እንዲወጡ ጸሎት ያደረጉላቸው ሲሆን እንዲጽናኑም ጠይቋቸዋል። ከእንግዲህ በኋላ ማልቀስ አያስፈልግም እግዚአብሔር ሀዘኑን የሀዘን ዳርቻ ያድርገው። የሞቱትን ሳቸውን ገነት መንግሥተ ሰማያት ያውርስልን፣ ሀገራችን ሰላም ያድርግልን። በጅምላ የተገደሉ ሲቪሎችም ማስታወሻ ይሆን ዘንድ በማይካድራ ከተማ የመታሰቢያ ሐውልት መሰረተ ድንጋይ በልቃውንቱ ተቀምጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ጎንደር